ከማህበረሰብ okay, ለማህበረሰብ ግንቦት 8 ቀን 2013 ዓ ም በደብረ ታቦር መድኃኔ ዓለም ቤተ ክርስቲያን የቀብራቸው ሥነ ሥርዓት የተፈጸመው የብርጋዴር ጀርናል ኃይሌ መለስን የሚዘክር ፕሮግራም በኖሩበት ምዕራብ አውስትራሊያ ፐርስ በቤተሰቦቻቸው ነገ ቅዳሜ ግንቦት 22 ተዘጋጀ። ብርጋዴት ጀርናል ኃይሌ መለስ በደብረ ታቦር ከአባታቸው ፊት አውራሪ መለስ ከተማና ከእናታቸው ከወይዘሮ ዘውዲቱ ተሰማ ጥር 8 ቀን 1933 ዓ ም ተወለዱ። የዕድሜ ዘመናቸው ለትምህርት ሲደርስ የቤተ ክህነት ትምህርት በኋላም ደብረ ታቦር የሚገኘው ዳግማዊ አፄ ቴዎድሮስ ትምህርት ቤት እስከ ስድስተኛ ክፍል ድረስ ትምህርታቸውን ተከታትለዋል። በ1960 ዓ ምህረት ወረታ ላይ 11ኛው ሻለቃ ሲቋቋም ወደ ተቋሙ ገብተው የመጀመሪያ ደረጃና መሠረታዊ የእግረኛ ጦር ትምርት ትምህርት በጥሩ ውጤት በማጠናቀቃቸው የእጩ መኮንነት ኮርስ ለመከታተል ደብረ ዘይት ወደሚገኘው አራተኛው ሻለቃ ብሔራዊ የጦር ዋና ማሰልጠኛ ገብተው ለስድስት ወራት የቀለምና ወታደራዊ ስልጠና ወስደው ሶስተኛ ደረጃን በማግኘት ተሸላሚ ሆነው ኮርሱን አጠናቀዋል። ወደ ሆለታ ገነት መኮንኖች ማሰልጠኛ በመግባትም በአንደኝነት ያጠናቀቁ ሲሆን ከእርሳቸው በጣም የተሻለና የቀለም ትምህርት ወታደራዊ ልምድ የነበራቸውን መብለጣቸው ንጉሱ ይከፋቸዋል በሚል ሁለተኛ ደረጃን እንዲወጡ ተደርገው ልዩ የክብር ሽልማት ለመሸለምም ችለዋል በሥራ ዓለም ከ1960 ዓ ም እስከ1965 ደብረ ዘይት አራተኛው ሻለቃ ብሔራዊ ጦር ውስጥ የትምህርት መኮንን ሆነው ለሁለት ዓመት ያገለገሉ ሲሆን ከሐምሌ 7 ቀን 1965 ዓ ም እስከ ሰኔ 21 ቀን 1966 ዓ ም ለአንድ ዓመት አዲስ አበባ በብሔራዊ ጦር ጠቅላይ መምሪያ፣ 1966 ደርግ ከመሠረቱ አባላቶች አንዱ ሲሆኑ የደርግ አስተዳደርና መከላከያ ኮሚቴ አባል፣ የጎንደር ክፍለ አገር የደርግ ቋሚ ተጠሪ፣ በንግድና ቱሪዝም ሚኒስቴር ቋሚ የደርግ ተጠሪ፣ በሐረርጌ ክፍለ ሀገር የደርግ ጽፈት ቤት የፖለቲካና የሕዝብ አደረጃጀት አስተባባሪ፣ በሶማሊያ ጦርነት 69ኛውን ሚሊሻ ብርጌድን በማሰልጠንና በግንባር አዋጊ ሆነው በመምራት ታላቅ ጀብድ የፈጸሙ ካራማራ፣ ጅጅጋ፣ ደገሃቡርን መጋቢት 1 ቀን 1970 ዓ ም ቀብሪ ዳህርን ከሶማሊያ ወራሪ ጦር ነፃ በማውጣት የኢትዮጵያ የቁርጥ ቀን ልጅ መሆናቸውን ያስመሰከሩ ናቸው። 1970 ጀምሮ ለአምስት ዓመታት በባህር ዳር አውራጃ አስተዳዳሪ፣ ከ1975 እስከ ግንቦት 1980 የሸዋ ክፍለ ሀገር ወታደራዊ ኮሚሳር፣ ከግንቦት ወር 1980 እስከ 81 የትግራይ ክፍለ ሀገር ራስ ገዛ አስተዳዳሪ ሆነው ሰርተዋል። ከጥር 15 ቀን 1981 እስከ የካቲት 1983 ዓ ም የደቡብ ጎንደር ክፍለ አገር ይሰፓ አንደኛ ጸሐፊ ሆነው የሰሩ ሲሆን የመንግሥት ለውጥ መምጣቱን በመቃወም አገሬን ለማንም ትቻሌ ድን በማለት ደቡብ ጎንደር ጫካ ገብተው ስልጣን ላይ የነበረውን ኢህአዴግ መንግስት በደፈጣ ውጊያ ከ1983 እስከ 1989 ዓ ም ሲፋለሙ ቆይተዋል። ሱዳን መነሻው የነበረው ወታደራዊ ትግል በሱዳን መንግስት ድጋፍ በመነፈጉ ስደት ኒውዚላንድ፣ በኋላም ልጃቸው ጋር ፐርዝ አውስትራሊያ ውስጥ ኖረዋል። የሰባት ልጆች አባትና የ13 የልጅ ልጆች አያት የሆኑት ጆርናል ኃይሌ መለስ ከስድስት ወራት በፊት ሀገራቸው ገብተው ኑሯቸውን ያደረጉ ቢሆንም ባለባቸው የጤና ችግር ሕይወታቸው ሊያልፍ ችሏል። ኑሮውን ምዕራብ አውስትራሊያ ፐርዝ ውስጥ ያደረገው የጀርናል ኃይሌ መለስ አምስተኛ ልጅ መላከ ፀሐይ ኃይሌ መለስ አባቴ ሁሉንም እኩል የሚመለከት ለቆመለት ዓላማ ጽኑ፣ ሥልጣን አለኝ ብሎ የማይገባውን የማይፈልግ የአገር ፍቅር እንዲኖረኝ አድርጎ ያሳደገኝ ሲል ይገልጻቸዋል። ብዬ እንግዲህ በሙያው ወታደር ስለሆነ የወታደር ነገር ታውቋል። ያው ህዝብና ሀገር ለመጠበቅ ከቦታ ቦታ የመዘዋወር እድሉ የሰፋ ነው። እኛ የነበርነው አዲስ አበባ ነው። ብዙውን ጊዜ እሱ ሶማሊያ ጦርነት ጊዜ ነበረ። እኛ ባህር ዳር እያለን እሱ ደወት አውራሰላ ነበረ። እኛ አዲስ አበባ እያለን መቀሌ ይሄዳል እና በዛ በዛ ምክንያት ለህዝብና ለሀገር የሰጡ ኃላፊነት ለመወጣት በቤተሰብ የነበረው ጊዜ የተወሰነ ነው። ግን ለማንኛውም ወላጅ አባት አባታዊ ግዴታ ለመወጣት በምክር በተለያየ የተለያየ ነገር የመክረን ነበር በተለይ የሀገር ፍቅር የህዝብ ፍቅር እንዲኖረን በጣም ብዙ ጊዜ እንትን ይል ነበር። በትምህርታችን እንድንመረታ ብዙ የማይረሱ ትዝታዎችን አብረን አሳልፈናል። የምንኖረው እኛ በቀበሌ ቤት ነበረ፣ የሰማንያ ህር የጭቃ ቤት ማለት ነው። እና ወያኖቹ ሲመጡ ከዛ በፊት የደርግ ባለስልጣናትን በሙሉ ቤት እየፍተሽ ያዩ ስለነበረ በጣም በጣም ተገርሞ ነበር። አዋሪ የሚባል ሰፈር ነው። የጭቃ ቤት ነው። 80 ብር ነው። ካዲስ ባህር ዳር አስራ አውራጃ አስተዳደር እያለ ሸዋ ኮሚሳሪያት እንትን ሆነው ወደ አዲስ አበባ ሲመጣ አንተም ታስታውስ ከሆነ ከመቶ ብር በላይ በኪራይ ቤቶች አሳደርሰን ነበር የነበረው ከመቶ ብር በታች ደግሞ በቀበሌ ውስጥ ነበርና ካልተሳሳቱ ቀበሌ ስምንት አካባቢ ይመስለኛል ቆንጆ የግንብ ቤት ተገኝቶለት ነበረ። ሰዎች አፈላልገው እሱ ቤቱን ወስዶ ሲያሳዩት ሳቀ ማለት ነው። እና ምን ነው ጌታዬ ለእሱ አይመጣም እንዲ ሲሉት፣ አይ እኔ እንደዚህ አይነት ቤት አልፈልግም። አንድ ነገር በሆኑ እንኳን ልጆቼ ቆሎ ሸጠው የሚከፍሉት ረካሽ ቤት ነው የምፈልገው ብሎ በጭቃ ቤት ነው እና ወያኖች ሌላውን ተወው፣ ወያኖች ሁሉ ተገርሞ ቤቱን ተሳስቶ የመጡ እስከ ይመስላቸው ድረስ ማለት ነው ይሄ ጃናይላ ቤት ነው ብሎ ጠይቀው እንደዚህ አይነት ሰው ነው አብዬ። ለትለስ ወደ ኒዚላንድ እንደሄደ እኔ የመጣሁት በኋላ ነው። እዚህ እንደመጣሁ በተደጋጋሚ እንዲመጣ ሞክሬ ነበረ። ባለቤቴ ራሱ ብዙ ጊዜ ሞክራ ያው በእነሱ ደረጃ ያለ ሰው የሚያስቡት ነገር አለ እና ሊሆን አልቻለም። ያኔ ደግሞ የአውስትራሊያ መንግስት ከኒዚላንድ ላይ የመጡት ሰዎች ክፍያ አይከፍሉ የሚባል ነገር ስለነበረ ነው የመጡት ጥረተኛ አልሆነም። እናንተ ጋር አልጦርም የሚል ነገር እንትን ነበር ያው እንግዲህ እነሱ አሳሳቸው እንደኛ ያለው እኛ ግን አንተ የፈለገ ነገር ይሁን ና የሚል ነበር። በታገስ ስናቀስ የነበረው ዛሬ ነገ እያለ እንትን ሳይል ቀረ እና መጨረሻ ላይ ያው ሲታመም እኛ በነገራችን ላይ እኔም ቤተሰብም ወደ እኔ በግሌ ሶስት ጊዜ አራት ጊዜ ይያለ ቤተሰብ ከቤተሰብ ጋር ደግሞ አንድ ጊዜ ጠቅያለሁ። እሱም ደግሞ እዚህ ሁለቴ ሶስቴ መጥቷል። መጨረሻ ላይ ያው ህመሙ እየጸናበት ሲመጣ እኔ ህዝብ ይዞ መጣው ማለት ነው ከኛ ጋር ከ ካልተሳሰ ወደ ሰባት ዓመት አካባቢ አብረን ኖርን። እዚህ መጨረሻ ላይ ወያኔ በስልጣን ላይ እያለ እንኳን እንትቁ በህይወት ቆሜ አስከራይ እንዳይገባ የሚል ነገር ነበረ እና ወያኔ ወደቀ የሚያስመልኩ ስለነበረ እና የጤና ዘመጀፋ ስለመጣ ያ ቤተሰቡ ተነጋግሮ እኔ ይዤው የሄድኩ ማለት ነው። ወደ የዛሬ ስድስት ወር አካባቢ ወደ ኢትዮጵያ ይዤው የሄድኩ እዛም ሄጄ ሁኔታዎችን አመቻችን፣ ሰዎቹን ተባበሩን ለሳቸው ያልሆነ በሚል ይገርማል። ቤት ሁሉ በነጻ ብዙ ሰዎች ፈራረጉ እና እኛ ከዚህ ስንሄድ እንደ ወጪ አንድ ከቆጠር ነው አንዱ የቤት ኪራይ የሚል ነበረ እና በጣም በሚገርም ሁኔታ ህዝብ በቃላት ለመግለጽ የሚያስቸግር መልኩ ሁሉ እንክብካቤ ነበረ እና እኔ የቤተሰብ ስላለኝ እዛም በሱ ለቤተሰብ ትቼ ወደዚህ መጣው። በመጣው እንግዲህ ይገርምሃል በዚህ በኮሮና ምክንያት ፍላይ ትብል ተሰርዞ አራት ወር አካባቢ ቆየው። በመጣው በሁለት ወሩ አካባቢ እንደዚህ ሆነው። ይገርምሃል በጣም ሚያዝ ነገር ማለት ነው። አንድ ማስታወሰው ነገር ካባባሉ ወደ ሆነ ቦታ ተሾሞ ሲሄድ ነው ለጊዜው ሹመትን ባላሰውሰውም እና እኔ ከድህነቱ ብዛት በአንገቱ ላይ ቅማል ከሚሄድበት የኢትዮጵያ ሕዝብ ላይ ጉቦ በልታት ጉቦ በልታት ለእኔ ለእኛ አሳልፍልን የሚሉ ልጆች ካሉኝ ልጅነታቸውን ልሰርዛለሁ የሚል አባት ነው አብዬ ማለት እና በጣም ላመነበት ነገር ወደኋላ የማይል ብቻውን ቢሆን እንኳን በዛ በአቋሙ የማይናወጥ ሀገሩን የሚወድ ሁሉንም በኩል የሚያይ በጣም ሃይማኖተኛ ኢቭን በደርግ ስልጣን ውስጥ እያለ ባህደር አስታውሳለሁ፣ ቤተክርስቲያን ጣራ ለማሳደስ ፈልገን ነው የሚሉ ያን እግዚአብሔር የለበ የሚባልበት ዘመን ለቤተ ክርስቲያን ሁሉ የሚያዋጣ ሰው የነበረ ነው። እንግዲህ እኛም ክርስትና ተጠምቀናል እና እንደዚህ አይነት ሰው ና ብዬ እንግዲህ ከሞላ ጎደል የራሱ የሆነ እንትን ያለው ሰው ነው። በዚህ በ ሁሉም ሰው በሆነ ነገር በሚነጉድበት ጊዜ አብሮ የሚነጉድ ሰው አይደለም። የራሱ የሆነ አላማ፣ እግዚአብሔር የሚወደውን ነገር የሚያውቅ ሰው በጣም አርቆ አሳቢ ሰው ሁሉ አክባሪ ነው። የአርበኝነት ወታደራዊ እውቅና ሽልማት አባቴ በሕይወት እያለ ስላበረከተልኝ የፐርዝ ህዝብን አመሰግናለሁ የሚለው መላከ ፀሐይ ቅዳሜ፣ ኖርዝ ቢች በሚገኘው አዳራሽ ከቀኑ ሶስት ሰዓት ላይ አባቴን በጸሎት ለማሰብና ለመዘከር እንዲገኙልኝ ሲል ለፐርዝ ነዋሪ ኢትዮጵያውያን ጥሪውን አቅርቧል። አብይ እያደረገውን የሚያኮራ ታሪክ ከግምት ውስጥ በማስገባት የፐርዝ ህዝብ ጊዜውን እውቀቱና ገንዘቡን አስተባብሮ ለመጀመሪያ ጊዜ በሚያስችል መልኩ ይህን ታሪክ ሰርቶ አልፏል። አሁን በጊዜ ነው ስትሰና ያው ይጠቀሳል እና ይሄ የዛ የአብዬ ታሪክ ተቋዳሽ ነው እና ይሄ ታሪክ እንዳይነገር ብዙ አብዬ ስራትም አይናገርም፣ እኛም አንናገርም። ምክንያቱም ባለምን ነገራችን ደግሞ የቀረ ነገር የለም። እግዚአብሔር አምላክ የእውነት አምላክ ስለሆነ አንተ እውነት እስከሰራ ድረስ አንተ ብትሞት እንኳን ስምና ታሪክን አውጥቶ በህዝብ ዘንድ እንዲታወቅ ያደርጋል እና እግዚአብሔርን አመሰግናለሁ። ይህን ለገለጸ አምላክ የፈርዝ ሕዝብ ደግሞ ይህን ተደረገ ካላመሰግን አላልፍም። የቅዳሜ ዝግጅት ስለመለከተ ምንድን ነው አሁን ኒውዚላንድም ተደርጓል። በነገራችን ላይ ምንድን ነው አብዬ ተሰበስቦ አብዬን እንትን ለማሰብ በጸሎት ለማሰብ እና ያደረገውን ታሪክም ደግሞ በዚህ በአሁን የጎላ ስለመጣ በዛ መልኩ ለመዘከር ነው እንግዲህ። እና በዚህ አጋጣሚ መልዕክት የደረሳችሁን ያልደረሳችሁ መታችሁ አብረን እንድናሳልፍ ፍሬን አስተላልፋለሁ። በዚህ አጋጣሚ ማመስገን የሚፈቀድልኝ ከሆነ የተለያዩ ሰዎችን ባለፈው ግዱስ ነገሮች ኮሚቴዎችን በሙሉ ስም መዘርዘር ባልችልም እያንዳንዱን ባለቤት ማመስገን እፈልጋለሁ። ቅድም እንዳልኩ እዚህ ሀገር እንኳን የባለቤትን አባት ለመጠባረት ለም የራስንም የመውጣጣ ለመሸፈን ብዙ ውጣ ውረድ ያለበት ሀገር ነው የውጭ ኑሮ። ከዚህ ከዚህ አንጻር ባለቤቴ ያረገችው አስተዋጽኦ በዚያ ጋር ማመስገን እፈልጋለሁ። አብዬን በማስታመም ለረዱኝ ከጎን የሆነው ትዕግስት ለምትባል ልጅ ይቺ ልጅ ኤርትራዊ ናት። በዘመኑ አጠራር ግን ኢትዮጵያዊ እና የኤርትራ የተባብለን ተለያይተን እንደማንቀር፣ እውነት ለመናገር በሷ ትምህርት አግኝቻለሁ ማለት ይችላለሁ። ከሌላው በተጨማሪ እነ ዳዊት፣ እነ ፋሲካ፣ መቅደስ እና ሌሎችም በሙሉ ልክ እንደ አባታቸው በመንከባከብ አብዬ አስተዋጽኦ አድርገዋል። አንተንም አመሰግናለሁ። የፐርዝ ካህናቶችን አመሰግናለሁ። ባለፈው በነበረ ዝግጅት ላይ ተነስተው እንትን በማለት አሁንም ቢሆን ከባሐዘን የቆመው ከጎን ማጽናናት የፐርዝ ካህናትን ማመስገን ፈልጋለሁ። እግዚአብሔር ይስጥልኝ። የልቤን መሻት ያክል ባላደርግልሽም የደማሁልሽ የቆሰልኩልሽ እጅግ ብዙ የተንገላታሁልሽ እናት አገር ኢትዮጵያ ለዘላለም ኑሪልኝ። እንደ ገና የመወለድ ዕድል ቢኖረኝ አሁንም ወታደር ሆኜ ደከመኝ ሰለቸኝ ሳልል ላገለግልሽና ያልጨረስኩትን የቤት ሥራ ለመጨረስ የጋለ ፍላጎት አለኝ። ምንጊዜም ደና ሁኝልኝ ኢትዮጵያዬ። ከጆርናል ኃይሌ መለስ ማስታወሻ ላይ የሰፈረ ኤልያስ ጉዲሳ ከቪክቶሪያ።